ኢህአዴግ ሀገሪቱ ውስጥ ያለውን ችግር ሊፈታ እንደማይችል አሳይቶናል ሲሉ አቶ ልደቱ አያሌው ተናገሩ። ስርዓቱ ከዚህ ሁሉ የፖለቲካ ቀውስ የማይማር መሆኑን አሳይቶናል ነው ያሉት የኢዴፓ የብሔራዊ ምክር ቤት አባል አቶ ልደቱ አያሌው ይህንን የተናገሩት ፓርቲያቸውን የማፍረስ እንቅስቃሴ መጀመሩን ባብራሩበት መግለጫ ነው። ፓርቲያችን ቢፈርስም አዲስ ፓርቲ አቋቁመን ትግላችንን እንቀጥላለን ብለዋል አቶ ልደቱ። እስክንድር ፍሬው ተከታዩን ዘገባ ልኳል። አቶ ልደቱ አያሌውና ሌሎች የኢዴፓ ብሔራዊ ምክር ቤት አባላት ሰሞኑን ያካሄዱት ስብሰባ የዛሬው መግለጫ መነሻ ነው። ይህ ስብሰባ የተካሄደው ቀደም ሲል ጥቅምት 12 የተካሄደውን የብሔራዊ ምክር ቤት ስብሰባ አስመልክቶ ምርጫ ቦርድ ያቀረባቸውን ቅሬታዎች ለመድፈን እንደሆነም ነው የገለጹት። የምርጫ ቦርድ ቅሬታ ሲጠቃለል ምላተ ጉባኤ አልሞላም የሚል እንደነበር አቶ ልደቱ አስታውሰዋል። በዚህ ምክንያትም ሰሞኑን በተካሄደው ስብሰባ ሁለት ሶስተኛ የብሔራዊ ምክር ቤት አባላት መገኘታቸውን ጠቅሰዋል። በዚህ ስብሰባም የፓርቲውን ፕሬዝዳንትና ምክትላቸውን ጨምሮ አራት የስራ አስፈጻሚ ኮሚቴ አባላት ከኃላፊነት ዝቅ ብለው በብሔራዊ ምክር ቤት አባልነት ብቻ እንዲቀጥሉ መወሰኑን ገልጸዋል። ምርጫ ቦርድ ግን የዚህኛውን ስብሰባ ውጤትም አልተቀበለም። የጠቀሳቸው ምክንያቶች ግን ቀደም ሲል ከጠቀሳቸው ጋር አይገናኙም ያሉት አቶ ልደቱ አሁን ያለው ሁኔታም ፓርቲውን ለማፍረስ በተለያየ ጊዜ የተካሄዱ ሙከራዎች ቀጣይ ነው ብለዋል። አቶ ልደቱ በጣም የሚያሳዝነን አዲስ ነገር አይደለም። ኢዴፓንም በዚህ መልኩ ለማፍረስ የተደረገው ሙከራ አዲስ አደለም፣ ይሄ ሶስተኛ ነው። በሦስቱም ሂደት አልተሸነፍንም። ማጆሪቲ ሆነን ነው የወጣን። አሁንም ማጆሪቲ ሆነን ነው የወጣን። በጉልበት ነው፣ በዓይን አውጣነት ነው ይህን ፓርቲ ለማፍረስ እርምጃ እየተወሰደ ያለው እንጂ እኛ ጋር ልዩነት ተፈጠረብን ብለው ያመኑ ሰዎች ፓርቲው ውስጥ ተከራክረው ውይይት ረጅም ጊዜ አድርገው እድል ተሰጥቷቸው ተሸንፈው ወጥተዋል። አራት ሰዎች ነው የስራ አስፈጻሚ ማጆሪቲም አይደሉም። የብሔራዊ ምክር ቤት ማጆሪቲም ነው። እኛ አልተሸነፍንም። ህገ ደቡን ተከትለን እየሰራ ነው። አሁን ግን በፍጹም ይሄ ፓርቲ መፍረት አለበት የሚል ውሳኔ ላይ ስለተደረሰ ብቻ እንዲፈርስ እየተደረገ ነው ድርጊቱ እየተፈጸመ ያለበት ወቅት ደግሞ የገዢውን ፓርቲ ማንነት ያሳያል ሲሉ ነው ያብራሩት። በእኛ እምነት ይሄ ድርጊት እየተፈጸመ ያለው በተለይ በአሁኑ ወቅት መሆኑ አገሪቱ ከፍተኛ የሆነ የፖለቲካ ቀውስ ባለችበት ሁኔታ ስርዓቱ የነበሩብኝን የመልካም አስተዳደር ችግሮች መልካም አስተዳደር ሲባል አንዱ ዴሞክራሲ ነው በሀቅ ገምግሜ እፈታለሁ በሚልበት ወቅት አንድን ፓርቲ በዚህ አይነ አውጣ መንገድ ለማፍረስ ማድረጉ ሲታይ እየተካሄደ ያለው የተሃድሶ እንቅስቃሴ ፍጹም ሀቀኝነት የሌለው መሆኑን ነው የሚያሳይ። ኢህአዴግ አሁን በያዘውን መንገድ አገሪቱ ውስጥ የተፈጠረውን ችግር ፈትቶ ሊቀጥል እንደማይችል እያሳየ ገና ይሄ ፓርቲ ጠቅላላ ጉባኤ አካሂዶ ተጠናክሮ ወጥቶ በሚቀጥለው ምርጫ እንቅስቃሴ በህዝቡ ውስጥ ሊፈጥር ይችላል ተብሎ ተሰክቶ ነው እንደዚህ አይነት ነገር እየተደረገ ያለው። አባሎቻችን በግልጽ ያውቃሉ። በፓርቲው ውስጥ እንዲህ አይነት ችግር መፍጠር የተጀመረው ጠቅላላ ጉባኤ ለማካሄድ ኮሚቴ አቋቁመን እንቅስቃሴ የመጀመሪያ ቀን መግለጫ ከሰጠን ጊዜ በኋላ ነው እንዲህ አይነት እንቅስቃሴ የተጀመረው። ስለዚህ ኢህአዴግ አሁን የአገሪቱን የፖለቲካ ችግሮች በሐቅ ለመፍታት አይደለም እየጣራ ያለው የተለመደ የይስሙላ ግምገማ አካሂዶ በሚቀጥለው ምርጫም ስልጣኑን አጠናክሮ የሚቀጥልበትን እድል እያመቻቸ። ስለዚህ አሁን በኢዴፓ ላይ ከተፈጸመው ተግባር በላይ ማሳያ ያለ አይመስልም። ሌላው በምርጫ ቦርድ በኩል በእኛ በኩል ህግና ስርዓቱን አክብረን ተቋሙንም እንደ ተቋም አክብረን ሂደቱን በህጋዊና በግልጽነት እያካሄድን፣ ተቋሙ ግን ምን ያህል የኢትዮጵያን ዲሞክራሲ ወደ አንድ ደረጃ ከፍ ለማድረግ የቆመና የተቋቋመ ፓርቲ ሳይሆን ምን ያህል የገዢው ፓርቲ ጉዳይ አስፈጻሚ ሆኖ ተቃዋሚ ፓርቲዎችን በማዳከብ እንቅስቃሴ ላይ ተዘዋዋሪ አይደለም፣ ቀጥተኛ ሚና እየተጫወተ መሆኑን ያሳያል። ይሄ ውሳኔ ነገ ከነገ ወዲያ ይለወጣል የሚል ብዙም ተስፋ የለንም። ኢዴፓ የሚለውን የፓርቲ ስም ብንነጠቅም ትግላችንን በሌላ ፓርቲ እንቀጥላለን ሲሉም አቶ ልደቱ አብራርተዋል። ኢዴፓን የፈጠርነው እኛ ነን። ስሙን የፈጠርነው እኛ ነን። ድርጅታዊ ድርጅት መዋቅሩን የፈጠርነው እኛ ነን። አስተሳሰቡን የፈጠርነው እኛ ነን። ስሙን ስለተነጠቅን አስተሳሰቡ ልንነጠቅ አንችልም። ሁለተኛ ለኢዴፓውያን የፖለቲካ ጉዳይ የህይወት ተልእኮ ነው። ሳይመቸን እንቅፋት ሲገጥመን ተበታትነን ወደ ቤታችን ልንሄድ የምንችል አይደለን። ሲመቸን ብቻ በትግሉ ልንቀጥል አይደለም ወደዚህ ትግል ይመጣ። ስለዚህ ሊያፈርሱት ይችላሉ። ቢያፈርሱትም፣ በተሻለ ሁኔታ፣ በተጠናከረ ሁኔታ እንደገና ፓርቲ አቋቁመን በኢትዮጵያ የፖለቲካ ታሪክን እንቀጥል። ያን ሂደት ለማደናቀፍ ጥረት እንደሚደረግ ጥርጥር የለን። ግን የትግል ጉዳይ ነው አንተኛ ነው። በውጭም በሀገር ውስጥም ያለ አባላችን ይህን መገንዘብ አለበት። የማይጠበቅ ነገር አይደለም። እኛ ላይ እየተፈጸመ ስርዓቱ ከስህተቱ ከጥፋቱ፣ ከዚህ ሁሉ የፖለቲካ ቀውስ በሺዎች የሚቆጠሩ ናቸው። ኢትዮጵያ ውስጥ አሁን እየተፈናቀሉ ያሉት እየሞቱ ያሉት፣ ከዚህ ሁሉ የፖለቲካ ቀውስ እንኳ የማይማር መሆኑን ነው ያሳየው። በድርድሩም ሂደት ኢዴፓ የሚለው ታፔላ የሶስት የአራት ሰዎች ንብረት ሆኖ ሊቀጥል ይችላል። ግን ህዝቡ መገንዘብ ያለበት በምንም ተአምር እነዚህ አራት ሰዎች ኢዴፓን ሊወክሉ አይችሉም። ህዝቡ ይሄን መገንዘብ አለበት። አሁን እየተደረገ ባለው ድርድርም የሚደራደሩ ሰዎች የዚህ ፓርቲ እውቅና ያላቸው አይደሉም። ከዛ የድርድር ሂደት እንዲወጡ የተወሰነባቸው ናቸው። ከአሁን በፊትም አሁንም ወደፊትም በዛ የድርድር ሂደት የሚወሰኑ ነገሮች ኢዴፓን የማይመለከቱ መሆኑን ህብረተሰቡ ማወቅ አለበት። አስራ አምስት የብሔራዊ ምክር ቤት አባላት የተገኙበትን የኢዴፓ ብሔራዊ ምክር ቤት ስብሰባ በተመለከተ ከምርጫ ቦርድ ምላሽ ለማግኘት እየሞከርኩ ነው። ቀደም ሲል ያነጋገርኳቸው የቦርዱ ህዝብ ግንኙነት ኃላፊ አቶ ተስፋለም አባይ አብረሀ ግን ቦርዱ ሁሉንም ወገን በእኩል አይን እንደሚመለከት ነው ያብራሩት። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል። የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ ስልሳ አንድ የፖለቲካ ፓርቲዎች አሉ። እነዚህ ስልሳ የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂዷል ወይ ወይስ አላካሂዱም፣ የአምራር ሽግሽግ አካሂዷል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል። በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ውስጥ የተፈጠረው ውዝግብ መነሻ አሁን ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለው ድርድር ነው። ለአሜሪካ ድምጽ ሬዲዮ እስክንደር ፍሬው ከአዲስ አበባ።